በመጀመሪያም ዋና ዋና ዜና። ከተቃዋሚዎቻቸው ጠንካራ ፈተና የገጠማቸው የሶማሊያው ጠቅላይ ሚኒስትር ሶስት የካቢኔ ተሿሚዎቻቸውን አባረሩ። በምትኩ አዳዲስ ሚኒስትሮች ተሹመዋል። የናይጄሪያ ጦር ከአራት ዓመታት በፊት በቦኮ ሐራም ታጣቂ ቡድን ታፍነው ከተወሰዱ ታዳጊዎች መካከል አንዲቱን መታደጉን አስታወቀ። ሳሎሚ ፖጉ የተባለችው ታዳጊ የተገኘችው ሕፃን ታቅፋ ነው ተብሏል። በደቡብ አፍሪካ ፍሪ ስቴት ግዛት ባቡር ከጭነት ማጓጓዣ ተሽከርካሪ ጋር ተጋጭቶ በተከሰተ አደጋ 14 ሰዎች ሲሞቱ ከሁለት መቶ የሚበልጡ ቆሰሉ። የሟቾችና ቁስለኞች ቁጥር ሊጨምር ይችላል የሚል ስጋት አይሏል። እስራኤል በአስር ሺዎች የሚቆጠሩ አፍሪቃውያንን እስከ መጪው ሚያዚያ ከአገሯ የምታባረርበትን እቅድ በትናንትናው ዕለት ተግባራዊ ማድረግ ጀምረች። ኤርትራውያንና ሱዳናውያንን ጨምሮ አፍሪቃውያን ስደተኞችን በኃይል ሊያስወጣ ያቀደው የእስራኤል መንግስት የሰላ ትችት ቢሰነዘርበትም እቅዱን የመከለስ ፈቃደኝነት አላሳየም። የሶሪያ ተቃዋሚዎች ጠንካራ ይዞታ በሆነው ምስራቃዊ ጎታ በአየር ድብደባ ቢያንስ 30 ሰዎች መገደላቸውን የሰብአዊ መብት አዛቢ ቡድን አስታወቀ። ሰባት ሕፃናትና 11 ንስቶች ከሟቾቹ መካከል ይገኙበታል። ቱርክ የውጭ ኃይሎች በኢራን የውስጥ ፖለቲካ ጣልቃ እንዳይገቡ አስጠነቀቀች። ሩሲያ በበኩሏ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኒኪ ሄሊ የጸጥታ ጥበቃው ምክር ቤት በኢራን ወቅታዊ ጉዳዮች ላይ እንዲመክር ያቀረቡትን ሐሳብ ነቅፋለች። ዜናው በዝርዝር ከተቃዋሚዎቻቸው ጠንካራ ፈተና የገጠማቸው የሶማሊያው ጠቅላይ ሚኒስትር ሶስት የካቢኔ ተሿሚዎቻቸውን አባረሩ። ጠቅላይ ሚኒስትር ሐሰን አሊ ሃይሬ የውጭ ጉዳይ ሚኒስትር የነበሩትን ዩሱፍ ጋራድ ኦማርን አባረው በአህመድ ኢሴ አዋድ ተክተዋል። አዲሱ የውጭ ጉዳይ ሚኒስትር ከዚህ ቀደም በአሜሪካ የሶማሊያ አምባሳደር ነበሩ። ሃይሬ የአግርስት ጉዳይና የንግድ ሚኒስትሮቻቸውንም ተክተዋል። የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መግለጫ በሶስቱ ቦታዎች አዳዲስ ሚኒስትሮች የመሾም አስገዳ አስገዳጅ ሁኔታዎች እንደነበሩ ገልጧል። መግለጫው አዳዲሶቹ ሹማምንት መንግስቱ ያለበትን ከባድ የስራ ጫና ለመከወን ያግዛሉ ሲልም አክሏል። ሶማሊያ 512 ሰዎች ከተገደሉበት የቦምብ ጥቃት በኋላ የብሔራዊ ደህንነት ኃላፊና የፖሊስ አዛዧን አሰናብታለች። ሁለቱም ቦታዎች ዛሬም ክፍት ናቸው። የጠቅላይ ሚኒስትሩ ተቃዋሚዎች በቅርብ ጊዜያት የተከሰቱ ጥቃቶችን እያጣቀሱ ከስልጣናቸው ሊያወርዷቸው ሲሞክሩ ከርመዋል። የሶማሊያ መንግስትም የተወሰኑ የተቃዋሚ የፖለቲካ ፓርቲዎች ከውጭ መንግስታት ጋር ተመሳጥረው ከስልጣን ሊያወርዱኝ ሞክረዋል ሲል ይከሳል። የናይጄሪያ ጦር ከአራት ዓመታት በፊት በቦኮ ሃራም ታጣቂ ቡድን ታፍነው ከተወሰዱ ታዳጊዎች መካከል አንዲቱን መታደጉን አስታወቀ። ሳሎሚ ፖጉ የተባለችው ታዳጊ ከሌላ ልጃገረድና አንድ ህፃን ልጅ ጋር ፑልካ በተሰኘችው ከተማ መገኘቷን ሬውተርስ የዜና ወኪል ዘግቧል። የናይጄሪያ ጦር ባወጣው መግለጫ ሶስቱም ደህንነታቸው በተጠበቀበት ሁኔታ የሕክምና ክትትል እየተደረገላቸው እንደሆነ አስታውቋል። ከሳሎሚ ጋር የተገኘችው ታዳጊ ከታፈኑት መካከል አይደለም አለችም ተብሏል። በጎርጎሮሳዊው 2014 ዓ ም በታጣቂ ቡድኑ ታፍነው ከተወሰዱት መካከል ስልሳ ያክሉ ወዲያውኑ ማምለጣቸው አይዘነጋም። ከመማሪያ ክፍሎቻቸው ከታፈኑት መካከል 100 ያክሉ አሁንም በቦኮ ሃራም እጅ ስር ሳይሆኑ እንዳልቀረ ይጠረጥራል። ባለፈው ግንቦት ወር ከረጅም ድርድር በኋላ የናይጄሪያ መንግስት ያሰራቸውን የታጣቂ ቡድኑ አባላት በመፍታት እና ክፍያ በመፈጸም በልዋጩ 82 ታዳጊዎች ተለቀው ነበር። በደቡብ አፍሪካ ፍሪ ስቴት ግዛት ባቡር ከጭነት ማጓጓዣ ተሽከርካሪ ጋር ተጋጅቶ በተከሰተ አደጋ 14 ሰዎች ሲሞቱ ከ200 የሚበልጡ ቆሰሉ። አደጋው የተከሰተው ከጆሃንስበርግ ደቡብ ምዕራብ 200 ኪሎ ሜትር ርቀት ላይ ነው። የግዛቲቱ የጤና ጥበቃ ቢሮ ቃል አቀባይ ሞንዲል ምቫምቢ፣ የሟቾችም ሆነ የተጎጂዎች ቁጥር ሊጨምር እንደሚችል ተናግረዋል። የባቡር አገልግሎቱ ባለስልጣናት ከአደጋው በኋላ በእሳት በጋየው የመንገደኞች ማመላለሻ ውስጥ የተቀበሩ ሰዎችን ሲሆን የነፍስ አድን ሰራተኞች እየፈለጉ መሆኑን ተናግረዋል። የከፋ ጉዳት የደረሰባቸው ሰዎች ወደ ሐኪም ቤት መወሰዳቸውን የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶይቸቨለ ነው። እስራኤል በአስር ሺዎች የሚቆጠሩ አፍሪቃውያንን እስከ መጪው ሚያዚያ ከአገሯ የምታባረርበትን እቅድ በትናንትናው ዕለት ተግባራዊ ማድረግ ጀመረች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት የካቢኔያቸውን ስብሰባ ሲጀምሩ እቅዱ ከዛሬ ጀምሮ ተግባራዊ ይሆናል ሲሉ መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ሁለተኛው ተልእኮ በህገወጥ መንገድ ወደ እስራኤል የገቡ ህገ ወጥ ሰርጎ ገቦችን በኃይል ማስወጣት ነው። ይህ ወደ 60 ሺህ ገደማ ሰዎችን ይመለከታል። እስካሁን ወደ 20 ሺህ ሰዎችን በኃይል አስወጥተናል። የአሁኑ ተልእኮ ግብ የቀሩትን ማስወጣት ይሆናል። ባለፈው አመት ወደ አራት ሺህ ገደማ አስወጥተናል። ዋናው ጥረታችን በህገወጥ መንገድ እስራኤል የገቡትን እና እዚህ የሚቆዩትን ማስወጣት ነው። בלתי חוקי עם ישראל አገሪቱ በእቅዱ መሰረት ወደ እስራኤል በህገወጥ መንገድ ገብተዋል የተባሉ በአብዛኛው የኤርትራና የሱዳን የሆኑ 38000 አፍሪቃውያን ስደተኞችን እስከ መጋቢት ወር ለማስወጣት አቅዳለች። ስደተኞቹ እስራኤልን ለቀው ካልወጡ እስር ይጠብቃቸዋል። የእስራኤል መንግስት አገሪቱን ለቀው ለሚወጡት ለእያንዳንዳቸው 3500 ዶላር የሚሰጥ ሲሆን የመጓጓዣ ውጫቸውንም ይሸፍናል። በደቡባዊ እስራኤል በረሃ ውስጥ የሚገኘውና 97 ሰዎች የሚገኙበት ሆሎት የእስር ማዕከል እንደሚዘጋም የአገር ውስጥ ጉዳይ ሚኒስቴሩ አስታውቋል። እስራኤል አፍሪቃውያኑን ስደተኞች ለማባረር የያዘችው አቋም እንደሚያሰጋው የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታውቆ ነበር። ዕቅዱን አምርረው ከሚተቹት መካከል የፈላሲያንና የስደተኞች መርጃ ዓለም አቀፍ ግንኙነት ኃላፊ ታምራ ኒውማን አንዷ ናቸው። እስራኤል 38,000 ተገን ፈላጊዎችን ወደ ሩዋንዳ ያለፈቃዳቸው ለመላክ የያዘችውን ውጥን የተባበሩት መንግስታት ድርጅት የስደተኞች ምርጃ ስምምነት ከፈረመች አንዲት ዲሞክራሲያዊ ሀገር የሚጠበቅ አይደለም። መንግስት ለስደተኞቹ ሁለት ምርጫ አቅርቧል፦ ወደ ሩዋንዳ መላክ፣ አሊያም ለማይታወቅ ጊዜ በእስር መቆየት። ይህ ትክክለኛ ምርጫ አይደለም። የሰራናቸው ጥናቶች እንደሚጠቁሙት ወደ ሩዋንዳ የተላኩት ሕይወታቸው አደጋ ላይ ወድቋል። ታምራ ኒውማን እንደሚሉት እስራኤል አባረራቸዋለሁ ያለቻቸውን ስደተኞች የመቀበልና ከማህበረሰቡ ጋር የማዋሃድ አቅም አላት። የሶሪያ ተቃዋሚዎች ጠንካራ ይዞታ በሆነው ምስራቃዊ ጎታ በአየር ድብደባ ቢያንስ 30 ሰዎች መገደላቸውን የሰብአዊ መብት ታዛቢ ቡድን አስታወቀ። አብዛኞቹ የተገደሉት በሩሲያ የአየር ድብደባ ነው ተብሏል። የሶሪያ የሰብአዊ መብቶች ታዛቢ ቡድን እንዳለው ሚስራባ በተባለችው ከተማ ብቻ በትናንትናው ዕለት 19 ሰዎች ተገድለዋል። የታዛቢ ቡድኑ ኃላፊ ራሚ አብደልራህማን ሰባት ሕፃናትና 11 ንስቶች ከሟቾቹ መካከል እንደሚገኙበት ተናግረዋል። ምስራቃዊ ጎታ በ አብዛኛው የእስላም ጦር ወይም ጃይሽ አልኢስላም የተባለ ተቃዋሚ ይዞታ ነው። አካባቢው ባለፉት አምስት ዓመታት በሶሪያ መንግስት ተከታታይ ጥቃት የተፈጸመበት ሲሆን ከፍተኛ የምግብና የመድኃኒት እጥረትም ገጥሞታል። ቱርክ የውጭ ኃይሎች በኢራን የውስጥ ፖለቲካ ጣልቃ እንዳይገቡ አስጠነቀቀች። እንደ ቱርክ ሁሉ ሩሲያም በኢራን ጉዳይ አሜሪካ ጣልቃ እንዳትገባ አስጠንቅቃለች። ቱርክ ለስድስት ቀናት በመንግስት ላይ ተቃውሞ በተቀሰቀሰባት ኢራን የሚደረግ ጣልቃ ገብነት አደጋ እንዳለው ዛሬ አስታውቃለች። የፕሬዚዳንት ራቺብ ጣይብ ኤርዶሃን ቃል አቀባይ ኢብራሂም ካሊን የኢራን ዜጎች ተቃውሞ የማድረግ መብት ቢኖራቸውም ጉዳትና የንብረት ውድመት የሚያስከትሉ ድርጊቶች ግን ተቀባይነት የላቸውም ብለዋል። ቃል አቀባዩ የውጭ ጣልቃ ገብነትን አገራቸው እንደምትቃወምም በአጽንኦት ተናግረዋል። የኢራን ሰላምና ጸጥታ ለእኛ ከፍ ያለ ትርጉም አለው። አንዳንድ ሰዎች ከውጭ ሆነው በኢራን ውስጥ ጉዳይ ሁከት ለመፍጠር ቢሞክሩ ምላሹ አደገኛ እንደሚሆን መናገር ፈልጋለሁ። ከውጭ በሚሰጡ መግለጫዎችና የትዊተር መልእክቶች የማህበረሰቡን ሰላምና ጸጥታ ለማደፍረስ የሚደረግ ጣልቃ ገብነትን ፈጽሞ አንቀበልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስካሁን ሀያ አንድ ሰዎች ለሞቱበት የኢራን ተቃውሞ በትዊተር መልእክታቸው ድጋፋቸውን ገልጸዋል። መንግስታቸው ተቃውሞዎቹን ለመበተን በተሳተፉ ላይ ማዕቀብ ለመጣል ሃሳብ እንዳለውም አስታውቋል። ሩሲያ ግን በኢራን የውስጥ ጉዳይ አሜሪካ ጣልቃ ከመግባት እንድትቆጠብ አሳስባለች። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ በርካቶች በኢራን እየተካሄደ ያለውን ለመበጥበጥ ቢሞክሩም ጎረቤታችንና ወዳጃችን ያሏት አገር የገጠማትን አስቸጋሪ ጊዜ ትወጣዋለች ብለዋል። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኒኪ ሄሊ የጸጥታ ጥበቃው ምክር ቤት በኢራን ወቅታዊ ጉዳይ ላይ እንዲመክር ያቀረቡትን ሐሳብ ነቅፈዋል። በኢራን መንግስት ላይ የተቀሰቀሰው ተቃውሞና ሁከት ማብቃቱን ባለስልጣናቱ ከገለጡ በኋላ የመንግስት ደጋፊዎች ዛሬም አደባባይ ወጥተዋል። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ከተቃዋሚዎቻቸው ጠንካራ ፈተና የገጠማቸው የሶማሊያው ጠቅላይ ሚኒስትር ሶስት የካቢኔ ተሿሚዎቻቸውን አባረሩ። በምትኩ አዳዲስ ሚኒስትሮች ተሹመዋል። የናይጄሪያ ጦር ከአራት ዓመታት በፊት በቦኮ ሃራም ታጣቂ ቡድን ታፍነው ከተወሰዱ ታዳጊዎች መካከል አንዲቱን መታደጉን አስታወቀ። ሳሎሚ ፖጉ የተባለችው ታዳጊ የተገኘችው ሕፃን ታቅፋ ነው ተብሏል። በደቡብ አፍሪካ ፍሪ ስቴት ግዛት ባቡር ከጭነት ማጓጓዣ ተሽከርካሪ ጋር ተጋጭቶ በተከሰተ አደጋ 14 ሰዎች ሲሞቱ ከ200 የሚበልጡ ቆሰሉ። እስራኤል በአስር ሺዎች የሚቆጠሩ አፍሪቃውያንን እስከ መጪው ሚያዝያ ከአገሯ የምታባረርበትን ዕቅድ በትናንትናው ዕለት ተግባራዊ ማድረግ ጀመረች። የሶሪያ ተቃዋሚዎች ጠንካራ ይዞታ በሆነው ምስራቃዊ ጎታ በአየር ድብደባ ቢያንስ 30 ሰዎች መገደላቸውን የሰብአዊ መብት ታዛቢ ቡድን አስታወቀ። ሰባት ሕጻናትና 11 እንስቶች ከሟቾቹ መካከል ይገኙበታል። ቱርክ የውጭ ኃይሎች በኢራን የውስጥ ፖለቲካ ጣልቃ እንዳይገቡ አስጠነቀቀች። ሩሲያ በበኩሏ በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኒኪ ሄሊ የጸጥታ ጥበቃው ምክር ቤት በኢራን ወቅታዊ ጉዳይ ላይ እንዲመክር ያቀረቡትን ሐሳብ ነቅፋለች። ዜናው በዚያው አበቃ። ጠና ይስጥልኝ።